ምዕራፍ አራት መንፈስ ቅዱስ ከስላሴዎች ውስጥ ስለ መንፈስ ቅዱስ ያለን ግንዛቤ ያለ ጥርጥር በጣም ትንሽ ነው። ለማረጋገጥ ያህል የሚከተሉትን አስቸጋሪ ቃላት እንመልከት። አካል፣ ሶስት አካላት አንድ አምላክ ስንል ምን ማለታችን ነው? እንዲሁም መንፈስን እንደ አካል መግለጥ እንግዳ ነገር ይመስላል ቢሆንም ይህን ጽንሰ ሀሳብ መረዳት ለብዙ ትምህርቶች ለምሳሌ ለመጽሐፍ ቅዱስ የእግዚአብሔር ቃልነት የደህንነትን የተለያዩ ገጽታዎች ለማወቅና ክርስቲያናውያንና ኗርን ለመረዳት መሰረት ነው። ስለሆነም ይህን ተገቢ ጥያቄ በማቅረብ እንጀምር። መንፈስ ቅዱስ አካል ነውኒ አካል የሚለውን ቃል ስናነሳ በመጀመሪያ የሚታወሰን የሰው አካል ነው። ስለዚህ አካል እንደ ሰው ሁሉ ቁሳዊ አካል ነፍስና መንፈስ ያለው ነው ብለን እናስባለን። ሰውየው ይው ሞተ ብለን እንናገራለን። እንደ እውነቱ ግን አካሉ ሞተ ማለት እነበረብን። በሌላ አነጋገር አካልን ከሰውነት ለይተን ለማየት ልምዱ ስለሌለን ግንዛቤው ያስቸግረናል። ይሁን እንጂ አንድ ሰው ሲሞት መኖር አለማቋረጡን! እንዲሁም ነፍሱና መንፈሱ በመንግስተ ሰማያት ወይም በገሃነም እንደሚኖር እንናገራለን። ሰውየው ቢሞትም እናዋርነት አለው። ለምሳሌ አባቶ ወይም እናቶ በጌታ አድነው ቢሞቱ ከእግዚአብሔር ጋር እንዳሉ ያውቃሉ። ስለዚህ ስለ አካል ስንናገር ከሰብአዊ ሰውነት ባሻገር ለማሰብ መቻል አለብን። መላእክት እውነተኛ ፍጥረታት ሲሆኑ ሰው መሰል አካል የሌላቸው መናፍስት መሆናቸውን ግን አለመዘንጋት ነው። ሆኖም መንፈሳዊ አካል አላቸው። እንደዚሁም እግዚአብሔር መንፈስ ነው፣ ደግሞም አካል አለው። ስለዚህ መንፈስ ቅዱስም አንድ አካል ስለሆነ አካል የምንላቸው ባህሪያት ሁሉ አሉት ማለት ነው። ከዚህ በመነሳት መንፈስ ቅዱስም አካል ነው ከሚለው መደምደሚያ እንደርሳለን። አዎን አካላዊ ባህሪ ስላለው በእውነት አካል ነው። አካልን አካል የሚያሰኙት ዋና ዋና ነገሮች ምንድን ናቸው? ሶስት ነገሮች አሉ። አካል ዕውቀትና ስሜት እንዲሁም ፈቃድ ሊኖረው ይገባል። ግዑዝ ነገር ግን እነዚህ ባህሪያት አይኖሩትም። መንፈስ ቅዱስ ግዑዝ አይደለም። ዕውቀት፣ ስሜት፣ ፈቃድ አለው። አንደኛ መንፈስ የእግዚአብሔርን ነገር ያውቃል ይህ ጥበብ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 እስከ 11። በተጨማሪ የመንፈስ ሐሳብ የሚል ቃል እናነባለን። ሮሜ ምዕራፍ 8 ቁጥር 17። ሁለተኛ መንፈስን ማሳዘን ይቻላል። ኤፌሶን ምዕራፍ 4 ቁጥር 30። ግዑዝ ነገርን ማሳዘን ግን የማይታሰብ ነው። ሶስተኛ እንደፈቀደ መንፈሳዊ ስጦታዎችን የሚለግስ መንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ይህን ቃል እንደ እርሱ ዓላማ ብሎ መተርጎም ይቻላል። ስለዚህ መንፈስ ቅዱስ አካላዊ ባህርያት አሉት። አዎን፣ እንደ አካል መስራት ይችላል። ምንም እንኳን መንፈስ ቅዱስ በሰዎች የሚሰሩ አያሌ ተግባራት ቢፈጽምም ስራዎቹ ሰዎች የሚያከናውኗቸው ብቻ ናቸው ማለት አይቻል። ለምሳሌ መንፈስ ያስተምራል፣ የአካባቢ ሁኔታዎችም ያስተምራሉ። ከልምምዶች ብንማርም ልምምዶች አካል አላቸው ማለት አይደለም። አካልና እስትንፋስ ባላቸው ነገሮች ብቻ የሚከናወኑ ነገሮች እንደመኖራቸው መንፈስ ቅዱስ የሚያከናውናቸው ስራዎች አሉ። ለምሳሌ ይጸልይልናል፣ ሮሜ ምዕራፍ 8 ቁጥር 26። ነገሮችና ሁኔታዎች ግን ይህን አያደርጉም። ታምራት ያደርጋል፣ ሐዋርያት ሥራ ምዕራፍ 8 ቁጥር 39። ይህም ግዑዛን ነገሮች የሚችሉት ተግባር አይደለም። አሁን መንፈስ ቅዱስ እንደ አካል መሰየሙ እውነት ነው። መንፈስ የሚለው ቃል በግሪክ ኑማ ነው። ይህም ከነፋስ ጋር ግንኙነት ላላቸው ቃላት መሠረት ሆኖ እንደ ኑማቲክ ወይም ኒውሞኒያ ሳምባ ምች ማለት ነው ያሉትን ጉዳዮች ለመግለጥ ያገለግላል። ይህ ቃል ግዑዝ ጾታ ነው። ቋሚ የሰዋ ሰው ሕግ እንደሚያስተምረን ተውላጣ ስም በስምትክ የሚገባው የስም ጾታ እንደያዘ ነው። መንፈስ የሚለው ቃል በተውላጣ ስም ሲተካ ግን ይህን ሕግ ሁሌ እውነት አይሆንም። ለምሳሌ በዮሐንስ 16 ቁጥር 13 እስከ 14 ላይ እርሱ የሚለው ቃል በተባይት ጾታ ነው የተመለከተው። እንዲሁም በኤፌሶን ምዕራፍ 1 ቁጥር 14 ላይ እርሱም ተብሎ በተባይት ተውላጣ ስም ተገልጧል። እነዚህ ሁሉ ለተሳሳተ ሰዋሰዋዊ አጠቃቀም ምሳሌ ቢሆኑም ለጥሩ ስነ መለኮት ትምህርት እጅግ ጠቃሚ ናቸው። ምክንያቱም መንፈስ ግዑዝ ነገር ሳይሆን አካል መሆኑን በግልጥ ያሳያሉ። አሁን መንፈስ ቅዱስ እንደ አካልነቱ ከሌሎች አካላት ጋር ግንኙነት አለውና፣ ለምሳሌ እርሶ የጥምቀትን ስርዓት እንዴት በትክክል ሊገልጡ ትችላሉ? በአብ በወልድ በመንፈስ ቅዱስ ስም ማቴዎስ ምዕራፍ 28 ቁጥር 19 ስሉ ሁለቱን አካላት አብና ወልድን እና አንድ ነገር መንፈስ ቅዱስን ማለትዎ ይሆን? ይህን ካሉ ደግሞ መንፈስ ቅዱስ ከጌታ ጋር ባለው ግንኙነት ሳቢያ ሁለቱም አካላት መሆናቸው ተገልጧል። ዮሐንስ 16 ቁጥር 14። እንዲሁም የመንፈስ ቅዱስ አካልነት ከሰዎች ጋር ባደረገው ግንኙነት ተገልጧል። ሐዋርያት 10 ምዕራፍ 15 ቁጥር 8 መንፈስ ቅዱስ አካል አይደለም የሚሉ ወገኖች አመለካከት የመንፈስ ቅዱስን አካልነት ወይም መለኮትነት የሚክዱ ሰዎች ብዙውን ጊዜ በአንደኛው የሞዳሊዝም አይነት ይመደባሉ። ይህ ስህተት ቤተ ክርስቲያን ታሪክ ውስጥ በተደጋጋሚ ታይቷል። ሳቤሊያኒዝም የተባለ ሌላ እምነት ደግሞ በ215 ዓመተ ምህረት እግዚአብሔር በሶስት የተለያዩ መልኮች ራሱን ቢገልጥም አንድ አምላክ ነው የሚል ትምህርት ነበር የሚያስተምረው። ይህ የእምነት ክፍል እግዚአብሔር ራሱ ሶስት ሚና ይጫወታል በሚል ስህተት የተነሳ የመንፈስን የተለያየ አካልነት ይክዳል። እንደዚሁም ሶሲኒየስ በ1539 እስከ 1604 ዓመተ ምህረት መንፈስን ከእግዚአብሔር ወደ ሰው የፈሰሰ ጸጋ ወይም ኃይል ነው ብሎ ተርግሟል። ብዙ ለዘብተኞች ከዚህ ሐሳብ ጋር ይስማማሉ። በእነሱ አመለካከት መንፈስ ቅዱስ ብዙ ጊዜ ቢጠቀስም አካል ሳይሆን ኃይል ወይም ተጽዕኖ ብቻ ነው። የባርቲያኒዝም ተከታዮችም የሞዳሊዝምን አመለካከት በመጋራታቸው በመጋራታቸው ብዙ ጊዜ ይወቀሳሉ። ምንም ቢሆን ስለ ስላሴዎች ያላቸው ግንዛቤ ተመሳሳይ ነው። መንፈስ ቅዱስ ፍጹም አምላክ ነውኒ ስለ መንፈስ ቅዱስ አካልነት የቀረበው ማረጋገጫ አምላክነቱን የሚመሰክር ሊሆን አይችልም። በአንጻሩ የሚያረጋግጠው ግን መንፈስ ቅዱስ አምላክ ከሆነ እንደ እግዚአብሔር አካል ያለው መሆኑን ነው። ብዙውን ጊዜ አካልነቱና መለኮታዊነቱን መካድ የማይነጣጠሉ ሲሆኑ፣ አንዳንዶች ግን አካል መሆኑን ያምኑና መለኮታዊነቱን ይክዳሉ። አዎን፣ መንፈስ ቅዱስ የእግዚአብሔር ብቻ የሆኑ ባህሪያት አሉት። አንደኛ መንፈስ ሰው ጨርሶ ሊረዳ በማይችለው አካዋን ስለ እግዚአብሔር ያውቃል። ይህም የእግዚአብሔርን ሁሉን አዋቂነት በባህርይ መጋራቱን ያሳያል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 እስከ 12። ሁለተኛ ሰው ከሱ ሊሸሽ አለመቻሉ እንደ እግዚአብሔር በሁሉ ስፍራ የመገኘት ችሎታ ያለው መሆኑን ያረጋግጣል። መዝሙር 139 ቁጥር 7። አዎን መንፈስ ቅዱስ እግዚአብሔር ብቻ የሚቻለውን ተግባር ሊፈጽም ይችላል። እግዚአብሔር ብቻ ከሚቻለውና መንፈስ ቅዱስም ከሚፈጽማቸው አምላክ መሆኑን ከሚያሳዩ ተግባራት አንዳንዶቹ የሚከተሉ ናቸው። አንደኛ ዳግም መውለድ፣ ሰው ዳግም እንዲወለድ ማድረግ ዮሐንስ ምዕራፍ 3 ቁጥር 5 እስከ 6። ሁለተኛ ኢየሱስ ክርስቶስ በስጋ እንዲወለድ ማድረግ ሉቃስ ምዕራፍ 1 ቁጥር 35። ሶስተኛ ዓለምን በመፍጠር መዝሙር 104 ቁጥር 30 ጥቂቶቹ ናቸው። አሁን መንፈስ ቅዱስ ከሌሎች የስላሴ አካላት ጋር በኩልነት ተጠቅሷል። በብሉይ ኪዳን ከተጠቀሰው የአህዌ ጋር በአንድነት መገለጡ የመለኮታዊነቱን ጠንካራ ማረጋገጫ ነው። በብሉይ ኪዳን ያህዌ ተናግረዋቸዋል የተባሉትን ቃላት አዲስ ኪዳን ሲጠቅሳቸው ተናጋሪው መንፈስ ቅዱስ እንደሆነ ይገልጣል። ይህ መንፈስ ቅዱስ እንደ ያህዌ ሙሉ መለኮት መሆኑን ያረጋግጣል። ኢሳይያስ ምዕራፍ 6 ቁጥር 1 እስከ 3፣ አርያ ስራ ምዕራፍ 28 ቁጥር 25፣ ኤርሚያስ 31 ቁጥር 31 እስከ 34፣ ራውያን 10 ቁጥር 15 እስከ 17። መንፈስ ቅዱስን መሳደብና ለመንፈስ ቅዱስ መዋሸት ለእግዚአብሔር መዋሸት እንደሆነ በአዲስ ኪዳን ተገልጧል። ማቴዎስ 12 ቁጥር 31 እስከ 32 ሐዋርያት ምዕራፍ 5 ቁጥር 3 እስከ 4 መንፈስ ቅዱስ በጥምቀት ስርዓት መጠቀሱና ማቴዎስ 28:19 በሁለተኛ ቆሮንቶስ 13:14 በሚገኘው ቡራኬ ውስጥ መገኘቱ ከስላሴ አካላት አንዱ መሆኑን ያረጋግጣል። ስርጸት ስርጸት ወይም ፕሮሴሽን የስነ መለኮት ምሁራን የመንፈስ ቅዱስና የሌሎች የስላሴ አካላት ግንኙነቶችን ለመግለጥ የሚጠቀሙበት ቃል ነው። ስርጸት ማለት መንፈስ ቅዱስ ከሌሎች የስላሴ አካላት የበታች ወይም እኩል ያልሆነ ነበር ማለት አይደለም። ስርጸት በእግዚአብሔር ዘላለማዊ እቅድ ውስጥ መንፈስ ቅዱስ አገልግሎቱን ይፈጽም ዘንድ በአብና በወልድ ወደ መሬት ተልኳል ማለት ነው። የዚህ አብሳብ መነሻ ዮሐንስ 15 ቁጥር 26 ሲሆን ይህም በቁስጥንጤንያ የእምነት መግለጫ ተጠቅሷል። 381 ዓመተ ምህረት ላይ ማለት ነው። በዚህ ዘመን አንዳንዶች የመንፈስ ቅዱስን አምላክነት በመካድ የወልድ ተከታይ ፍጡር ነው የሚል አቋም ይዘው ነበር። ይህን አቋም የያዙት ቡድኖች መቄዶናውያን በመስራቻቸው መቄዶኒዮስ በተባለው ሰው ስም ይጠራሉ። በመንፈስ ላይ ክፉ የሚናገሩ የሚል ቅጽል ስም ተሰጥቷቸው ነበር። ስለዚህ ሌላ ጉባኤ የተጠራና የሚከተለውን የአቋም መግለጫ አወጣ። እኛ የሁሉ ጌታ በሚሆን ሕይወት በሚሰጥ ከአብ በሰረጸ ከአብና ከወልድ ጋር በከበረ፣ በነቢያቱ በተነገረ መንፈስ ቅዱስ እናምናለን። ምንም እንኳን ይህ መግለጫ መንፈስ ቅዱስን አምላክ ብሎ ባይጠራ ጉባኤው ስለ መንፈስ ቅዱስ የገለጣቸው ሁኔታዎች ለሌላው የሚሰጡ ለሌላ የሚሰጡ ስላልሆኑ የማቄዶናውያን ሐሳብ የሚቃወም ነው በ451 ዓመተ ምሕረት የተካሄደው የከልቅዶን ጉባኤ የቁስጥንጤንያን ውሳኔ በማጽናት የመንፈስ መለኮታዊነትን ትምህርት ሃይማኖት ወይም ዶክትሪን መሰረተ ይሁን እንጂ በአምስት 89 የተደረገው የተወደለው የቶሌዶ ጉባኤ መንፈስ ቅዱስ ከሌሎች ስላሴ አካላት ጋር ያለውን ምስጢራዊ ግንኙነት ግልጥ የማድረጉን አስፈላጊነት አመነበትና በቁስጥንጥንያ መግለጫ መንፈስ ቅዱስ ከአብ የሰረጸ ነው የሚለውን ቃል የወልድና የአብን አንድነት ይክዳል ከሚል ድምዳሜ ደረሰ። ስለዚህ ፍሊኪዌ እና ወልድ የሚል ታዋቂ ሐረግ ጨመረበትና መንፈስ ቅዱስ ከአብና ከወልድ የሰረጸ ነው በማለት ወሰነ። የምዕራቧ ቤተ ክርስቲያን ከዚያ ወዲያ በወጡት የእምነት መግለጫዎች ይህ ሐረግ ስትጨምር፣ የምስራቋ ቤተ ክርስቲያን ግን ይህ መንፈስ ቅዱስ ሙሉ መለኮታዊ መሆኑን ይክዳል በማለት ምርቱን መናፍቅነት አድርጋ ቆጠረችው። የዚህ ታሪክ ክርክር ጠቀሜታ የጎላ ባይመስልም ከጥናቱ ሂደት ስለ መለኮታዊነት፣ ስለ እኩልነት፣ ስለ ታናሽነት፣ ስለ ግንኙነት ሐሳብ ለማግኘትና በጉዳዮች ላይ ስንነጋገርም ለመጠንቀቅ ይረዳል። ትምህርት ሃይማኖትን በጥልቀት መከታተላችን እውነትን እንድንረዳ ብቻ ሳይሆን በሚገባ እንድንገልጠውም ያስችለናል። ከጥንት ከመሰረት ጀምሮ አባቶች ያደረጉትን ውይይት ማጤንም ለዚህ ይረዳል። የመንፈስ ቅዱስ ስራ በብሉይ ኪዳን። የመፍጠር ድርሻው። አንዳንድ ጊዜ በብሉይ ኪዳን መንፈስ የሚለው ቃል ስለ መንፈስ ቅዱስ ይናገር ወይም ስለ እግዚአብሔር እስትንፋስ ግልጥ አይደለም። መዝሙር 33 ቁጥር 6ን ይመልከቱ። ይሁን እንጂ መንፈስ ቅዱስ በመፍጠር ውስጥ ድርሻ እንደነበረው የሚያሳዩ ጥቅሶች አሉ። አምላክ በመሆኑም ሁልጊዜ በዓለም አለና መፍጠርን ጨምሮ በማናቸውም የአምላክ ስራ ውስጥ ይሳተፋል። የመንፈስ ስራ የሚዛመደው በተለይ ለፍጥረት ሕይወት ከመስጠት መዝሙር 104 ቁጥር 30 ኢዮብ ምዕራፍ 33 ቁጥር 4 ስርዓት ከማስያዝ ኢሳያስ አርባ ቁጥር 12 እስከ 13 ኢዮብ 26 ቁጥር 13 የእግዚአብሔርን ክብር ከማወጅ መዝሙር 100 መዝሙር 33 ቁጥር 6 ኢዮብ 26 ቁጥር 13 እና የማያቋርጥ እደሳና ጥበቃ ከማድረግ ይህ በመዝሙር 104 ቁጥር 29 እስከ 30 መሰረት ከመንፈስ ቅዱስ ጋር ብዛመድም በአመዛኙ ከክርስቶስ ጋር ይያያዛል። ከማድረግ ጋር ነው። በመለኮታዊ መገለጥ ውስጥ ያለው ድርሻ በምዕራፍ ሁለት ከመለኮታዊ መገለጥና ከስትንፋሰ እግዚአብሔር ጋር ስለ ስለተዛመዱ ነገሮች ማብራሪያ ተሰጥቷል። አሁን ደግሞ በዚህ ስራ መንፈስ ቅዱስ በተለይ ያለውን ድርሻ እንመልክ እንመለከታለን እግዚአብሔር በብሉይ ኪዳን መልእክቱን ለሰዎች ለማስተላለፍ የተጠቀመው በነቢያት ሲሆን መንፈስ ቅዱስ ከነቢያቱ ጋር በመሆን እግዚአብሔር ያላቸውን ብቸኛ ብቻ እንዲያስተላልፍ ያላቸውን ብቻ እንዲያስተላልፍ ይመራቸው ነበር። ጴጥሮስ የብሉይ ኪዳንን ጸሐፊዎች በተመለከተ ሲገልጥ በመንፈስ ተነጥተው ተናገሩ ብሏል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ይህ አጠቃላይ ገለጣ በብዙ ዝርዝር ምሳሌዎች የተደገፈ ነው። ሁለተኛ ሳሙኤል ምዕራፍ 23 ቁጥር 2፣ ሚክያስ ምዕራፍ 3 ቁጥር 8። አዲስ ኪዳን በብሉ ኪዳን ውስጥ የሚገኙት አያሌ ጥቅሶች የመንፈስ ቅዱስ ምሬት ውጤቶች እንደሆኑ ያስረዳል። ማቴዎስ ምዕራፍ 22 ቁጥር 43፣ ሐዋርያት ሥራ ምዕራፍ 1 ቁጥር 16፣ ምዕራፍ 4 ቁጥር 25። ጌታም በአዲስ ኪዳን ለሐዋርያቱ የገለጣቸውን ትምህርቶች መንፈስ ቅዱስ እንደሚያብራራላቸው ተስፋ ሰጥቷቸው ነበር። ሐዋርያት ሥራ ምዕራፍ 14 ቁጥር 16። ስለዚህ መለኮታዊ መገለጥን በባለቤትነት የመራና የጠበቀ መንፈስ ቅዱስ ሲሆን ሰው መሳሪያ ወይም ወኪል እንደነበረና ምንጩ ደግሞ እግዚአብሔር እንደነበር እንረዳለን። መንፈስ ቅዱስ ከሰው ጋር ያለውን ግንኙነት በምርጫው ወይም ቋሚ ባልሆነ ሁኔታ በሰዎች ውስጥ መኖሩ መንፈስ ቅዱስ በብሉይ ኪዳን ዘመን በአንዳንድ ሰዎች ያደር እንደነበር መጽሐፍ ቅዱስ ይገልጣል። ስለዚህ በዚያ ዘመን በሰዎች ውስጥ የመኖሩ ጉዳይ አጠያያቂ አይደለም። ዘፍጥረት ምዕራፍ 41 ቁጥር 38፣ ዘኍልቍ 27 18፣ ዳንኤል 4 8፣ አንደኛ ጴጥሮስ 1 11። እንዲሁም አንዳንድ ጊዜ በሰዎች ላይ ይወርድ ነበር። መሳፍንት ምዕራፍ 3 ቁጥር 10፣ አንደኛ ሳሙኤል 10 10 9 እስከ 10 ታዲያ በመንፈስ ቅዱስ በሰው ውስጥ መሆንና ከላይ መውረድ መካከል ልዩነት አለኒ። ምናልባት ከላይ መውረድ ተመልሶ የማሄድንም ሁኔታ ያመለክት ይሆናል። መሳፍንት ምዕራፍ 15 ቁጥር 13 ን ከመሳፍንት 16 ቁጥር 20 ጋር ያነጻጽሩ። ጌታ ኢየሱስ መንፈስ ቅዱስ ከብሉይ ኪዳን ሰዎች ጋር የነበረውን ግንኙነት ከበዓለ ሃምሳ በኋላ ከሚኖረው ጋር ባነጻጸረበት ወቅት መንፈስ ቅዱስ ሁሌ ከአማኞች ጋር እንደሚኖር ተናግሯል። ዮሐንስ 14 ቁጥር 17 ይህ ከባለ አምሳ በፊትና በኋላ የነበረውን ልዩነት በግልጥ ሲያመለክት የብሉኪዳኑም የመንፈስ ቅዱስ አገልግሎት ተገቢ እንደነበረ መኖር በሚለው ቃል ተረጋግጧል። መንፈስ ቅዱስ ዛሬ በአማኞች ሁሉ ውስጥ ይኖራል። ይህ ሁለንተናዊና ነባራዊ እውነት በብሉኪዳን ጊዜ ዋስትና አልነበረውም። ለልዩ አገልግሎት ማብቃቱ ለልዩ አገልግሎት ማብቃቱ በአንዳንድ ስራዎች ላይ መንፈስ ቅዱስ ኃይል ተሰጥ ኃይል ሰጥቷል ለምሳሌ ከመገናኛው ድንኳን ጋር ለተያዘ ልዩ ስራ ዘጸአት 31 ቁጥር 3 እና ለሌሎችም ታላላቅ ስራዎች መሳፍንት 14 ቁጥር 6 አንደኛ ሳሙኤል ምዕራፍ 16 ቁጥር 13። ኃጢአት ማገዱ ኃጢአትን ማገድ ከጥንት ጀምሮ የመንፈስ ቅዱስ ልዩ ስራ ሲሆን ዘፍጥረት ምዕራፍ 6 ቁጥር 3 ሰዎች ስሙንና አያልነቱን ባሰቡ ቁጥር ከኃጢአት ተግባር ይታቀባሉ። ናህምያ ምዕራፍ 6 ምዕራፍ 9 ቁጥር 20 መዝሙር 100 መዝሙር 51 ቁጥር 11 የመንፈስ ቅዱስ ስራ በክርስቶስ ህይወት ከድንግል ከመወለዱ ጋር የመንፈስ ቅዱስ ስራ በክርስቶስ ህይወት ከድንግል ከመወለዱ ጋር የሚወለደው ሕፃን ከመንፈስ ቅዱስ እንደሚጸነስ ገብርኤል ለማርያም በግልጥ አበሰራት። ሉቃስ 1:35 ለዮሴፍ የሚሆነት በመላእክ ተነግሮታል። ማቴዎስ 1:20 በህይወቱ ክርስቶስ በጥምቀቱ ወቅት ልዩ በሆነ መንገድ መንፈስ በመንፈስ ቅዱስ ተቀብቷል። ሉቃስ 4:18 ዮሐንስ 1:32 ይህም እግዚአብሔር ያገለግል ዘንድ ኃይል ሰጥቶታል። ሐዋርያ ሥራ 10 38 ጌታችን በመንፈስ የተሞላና የሚመራም ነበር ሉቃስ 4 1 እንዲሁም ዮሐንስ 3 34 ኢሳይያስ 42 1 በመንፈስ ኃይል ታምራትን ያደርግ ነበር ማቴዎስ 12 8 የመንፈስ ቅዱስ ኃይል ጥገኛ መሆኑ የትህትናውን ጥልቀት ከማመልከቱ ባሻገር ይህ ድጋፍ ለኛም በጣም አስፈላጊ መሆኑን ያሳያል እርሱ ይህን ያህል የመንፈስ ቅዱስ እርዳታ ካስፈለገው እኛ በምን ያህል ብልጫ በመንፈስ ቅዱስ መደገፍ አለብን? በሞትና ትንሳኤው ዕብራውያን ዘጠኝ አስራ አራት ስለ መንፈስ ቅዱስ ከተናገረ አንዳንዶች በሌላ አባባል አንዳንዶች እንደሚሉት ስለ ክርስቶስ ስለ ራሱ ስለ ክርስቶስ ስለ ራሱ መንፈስ ሳይሆን ራሱን መስዋዕት አድርጎ ያቀረበው በመንፈስ ቅዱስ አማካይነት ነበር ማለት ነው። ሮሜ ምዕራፍ 1 ቁጥር 4 ወይም አንዳንዶች አንደኛ ጴጥሮስ 3:18 ንም ይጠቅሳሉ። መንፈስ ቅዱስ በትንሣኤ የነበረው ሥራ ያሳይ ይሆናል። ደግሞም ትእዛዛቱን ለሐዋርያቱ የተሰጡትና በእነርሱ በኩል ለኛ የተላለፈውን የተላለፉልን በመንፈስ ቅዱስ አማካይነት ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 2። ይህ ከምዕራፍ አራት የቀጠለ ሁለተኛ ክፍል ነው። የመንፈስ ቅዱስ ስራ በደህንነት ውስጥ ዛሬ በጣም ጠቃሚው ጠቃሚውና ታላቁ የመንፈስ ቅዱስ ስራ ደህንነትን የሚመለከት መሆኑ አያጠያይቅም። እርግጥ ከሕልና ወቀሳ አንስቶ ሰው ወደ መንግሥተ ሰማይ እስከ ማስገባት ድረስ የእርሱ ስራ ነው። የሕልና ወቀሳ ዮሐንስ ምዕራፍ 6 ቁጥር 8 እስከ 11፣ የህልና ወቀሳ የሚለው ሐሳብ ውስብስብ ነው። የሚያጠቃልላቸው ሐሳቦች ሥልጣናዊ ምርመራን፣ የማያከራክር ማስረጃን፣ የማያወላውል ፍርድን፣ ቅጣትን ያካትታል። የጉዳዩ ማብቂያ ምንም ይሁን ምን በሌላው ላይ የሚፈርድ እውነትን በማያሻማ ሁኔታ ወደ ብርሃን በማውጣት ማሳየትና እንድንታመንበት እንድታመንበት ማድረግ ይኖርበታል። ይህን አይነቱን ተአማኒ ፍርድና ውሳኔ የሚቃወም እውነትን ካየን በኋላ በጭፍን የሚክድ መጥፊያውን ያከብዳል። እውነት እንደ እውነት ካልታየና ተቀባይነት ካላገኘ ፍርድ ያስከትላል። በዚህ መንፈስ መንፈስ ቅዱስ የወንጌልን ብርሃን ላልዳነሰው በማብራት ሰውየው ኢየሱስን እንደ ግል አዳኙ ተቀበለም አልተቀበለ እውነቱን እንዲያውቅ ያደርጋል። ወቀ ወቀሳው መልእክቱን ግልጥ ማድረግ እንጂ የማዳን ወይም የመውለድ ተግባር አይደለም። ማዳን ዳግመኛ ልደት መስጠት ነው። በሌላ አነጋገር ስለ እግዚአብሔር የማዳን ጸጋ የሚመሰክር ሰው ምስክርነቱ ግልጥ እንዲሆን በመንፈስ ቅዱስ መደገፍ አለበት። የትኛውን እውነት ነው መንፈስ ቅዱስ ግልጥ የሚያደርገው? እውነቱ እንደ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ማሳወቅ ነው። ዮሐንስ ምዕራፍ 16 ቁጥር 8ና ተከታዮቹ ቁጥሮች ማየት ይቻላል። ሰዎች በኃጢአት ውስጥ ለመኖራቸው ማረጋገጫ ቃሉ በእኔ ስላላመኑ ነው ይላል። የክርስቶስ ጽድቅ ከሞት በመነሳቱና ወደ አብ በማረጉ ተረጋግጧል። ጻድቅነቱ ወደ ሰማይ በተመለሰ ጊዜ ይፋ ሆኗል። መጪው ፍርድ የሚመሰረተውም ጥንት በሳይጣን ላይ በተፈረደው አይነት ይሆናል። የክርስቶስ ዋነኛ ጠላት ሳይጣን ከተፈረደበት ዮሐንስ ምዕራፍ 12 ቁጥር 31 የእግዚአብሔር ጸጋ የማይቀበል ሰው ከፍርድ ለማምለጥ ምን ተስፋ ይኖረዋል? የመንፈስ ቅዱስ የህልን አወቀሳ በቅደም ተከተል የሚካሄድ ነው። ሰው በቅድሚያ ኃጢአተኛነቱን ሊያጤን ይገባል። ከዚያም ከኃጢአቱ ሊያነጻው በሚችለው ጻድቅ አዳኝ ማመን ይኖርበታል። ይህን አዳኝና ጸጋውን ካልተቀበለ ግን የዘላለም ፍርድ እንደሚጠብቀው መረዳት አለበት። ዳግም ልደት፣ ቲቶ ምዕራፍ 3 ቁጥር 5 ምንም እንኳን ዳግም መወለድ የሚለው ቃል በመጽሐፍ ቅዱሳችን የተጠቀሰው ሁለት ጊዜ ብቻ ቢሆን በቲቶ ምዕራፍ 3 ቁጥር 5 ላይ ዳግም ልደትን የሚያሳየውና ማቴዎስ 19 ቁጥር 28 ላይ የሺ ዓመት ግዛትን የሚያመለክተው ዳግም የመወለድ ሀሳብ ዮሐንስ 3ን ጨምሮ በሌሎች ክፍሎችም ይገኛል። በክርስቶስ ለሚያምን ሁሉ ዘላለማዊ ሕይወትን የመስጠት የእግዚአብሔር ተግባር ነው። እምነትና ዳግም ልደት የተቀራረቡ ቢሆኑም የተለያዩም ናቸው። እምነት የሰው ልጅ የእግዚአብሔርን ጸጋ ይቀበል ዘንድ ልከተለው የሚገባ የሚገባውን መንገድና ኃላፊነት ሲያመለክት ዳግም ልደት ዘላለማዊ ህይወትን የሚያስገኝ እግዚአብሔር ልዩ ኃይል። ሁለቱም በአንድ ላይ የሚከናወኑ ስለሆኑ አንዱን ካንዱ ለማስቀደም መሞከር ፍሬቢስና የአእምሮ ስራ አይነት ሆነው ይቀራል። አንዳንዶች ስለ ሰው በኃጢአቱና ህግ በመጣሱ የሞተ ስለሆነ ማመን አይቻልም ያምን ዘንድ እግዚአብሔር በቅድሚያ ዳግም ልደት ሊሰጠው ይገባል ይላሉ። ይህ እውነት ከሆነ ማለት ዳግም ልደት ከተቀበለና የዘላለም ህይወት ካገኘ ማመኑ ለምን ያስፈልገዋል? ሁለቱ ክውኖች በአንድ ጊዜ የሚፈጸሙና የማይለያዩ ናቸው። እንዲሁም የእግዚአብሔር ቃል ከዳግም ልደት ጋር በቅርብ የተያዘ ሲሆን፣ ይህም ተገቢውን የትምህርት ይዘት ለሰው ልጅ እምነት ለመስጠት አስፈላጊ መገለጥ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3፣ ያዕቆብ 1:18። ምንም እንኳን ለዳግም ልደት የቅድመ ሁኔታዎች መስተካከል አስፈላጊና ጊዜ የሚፈጅ ሂደት ቢሆንም ያ ታላቅ ለውጥ የአንድ አፍታ ክንውን ነው። አንድ ሰው በዚያን ቅጽበት ዳግም ይወለዳል ወይም አይወለድም። ሰውየው የሚድንበት ትክክለኛ ጊዜ አያውቅ ይሆናል፣ ነገር ግን በእግዚአብሔር አይን ወዳ ወድ በእግዚአብሔር አይን ወይ በኃጢያቱ ሙት የሆነ ወይም በአምላክ ቤተሰብነት የተወለደ ይሆናል። ዳግም ልደት አዲስ ፍጡር ያደርጋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። በጽድቅ ለማገልገል አዲስ ጉልበት ይሰጣል። ሆኖም አሮጌው ባህሪ ሙሉ በሙሉ ይጠፋል ማለት አይደለም፣ ምክንያቱም ሰው እስኪሞት ድረስ ራሱን የማገልገል ፍላጎት ይኖረዋል። ዳግም ልደት ሰውን በእግዚአብሔር ቤተሰብነት እንድኖርና በክርስቶስ አምሳያ እያደገ አብን ለማስደሰት አዲስ ችሎታ እንዲኖረው ያደርጋል እንጂ ፍጹም አያደርገውም። ከአዲሱ ባህርይ የሚታየው ፍሬም ዳግም ልደት ለመከናወኑ እርግጠኛ ማረጋገጫ ይሆናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 29 የመንፈስ ቅዱስ በሰው ውስጥ መኖር አንደኛ ቆሮንቶስ ምዕራፍ 6 ቁጥር ዛሬ የመንፈስ ቅዱስን ስራ ልዩ የሚያደርገው የሰውየው መንፈሳዊ ሁኔታ ምንም ይምሰል ምን በእያንዳንዱ አማኝ ውስጥ መኖሩ ነው። ለዚህ ቀለል ቀላል መመዘኛ የሚሆነን ኃጢአት የሚያደርጉ ክርስቲያኖች እንኳን መንፈስ እንደሚኖርባቸው በአዲስ ኪዳን መገለጡ ነው። የቆሮንቶስ ሰዎች ትዝሎታ ስጋዊ የሆኑ አማኞች ነበሩ። አንደኛ ቆሮንቶስ 3:3 አንድ ወንድም አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 በከፋ ኃጢአት ተዘፍቆ ይኖር ይኖር ነበር። ብዙዎቹም እርስ በርሳቸው ይካሰሱ ነበር አንደኛ ቆሮንቶስ ምዕራፍ 6። ይሁን እንጂ ጳውሎስ አንዳች ልዩነት ሳያደርግ በሁሉም መንፈስ ቅዱስ እንደሚኖርባቸው ገልጦ ጠቅሷል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ይህን በመንተራስ ነው ሰውነታቸውን እንዳያረክሱ የመከራቸው ሮሜ 8 ቁጥር 9 ላይ የመንፈስ ቅዱስ በአንድ ሰው ውስጥ አለመኖር ያለመዳን ምልክት ነው ይላል። ስለዚህ መንፈስ በሰው ሕይወት የሚሄድና የሚመጣ ከሆነ ሰው ደህንነት የማግኘቱና የማጣቱ ጉዳይ ይደጋገማል ማለት ነው። እንዴት ነው አንድ አማኝ የእግዚአብሔር መንፈስ በውስጡ መኖሩን የሚያውቀው? ሁለት ማረጋገጫዎች አሉ። አንዱ የእግዚአብሔር ቃል የሚናገረው እውነት ማመን ይሆናል። ሌላው ደግሞ ሌላው ወደ ክርስቲያናዊ ልምምዶች ተመልክቶ የመንፈስን መኖርና በአንድ ሰው ህይወት ውስጥ የሰራውን መረዳት ነው። ይሁን እንጂ አጢያት የመንፈስ ስራ ሊያግደው ይችላልና ልምምድ ሁልጊዜ የመንፈስን መኖር አያረጋግጥ ይሆናል። እናም ጤናማ በሆነ የክርስትና ህይወት የአንድ ሰው እድገት አዝጋሚና የማይቋረጥ ብሎም ልዩ የሆነ እግዚአብሔር ኃይል የማይከሰትበት ሊሆን ይችላል። ቢሆንም ይህ አይነቱ እድገት የመንፈስን በአንድ ሰው ውስጥ አለመኖር የሚያሳይ ተደርጎ ሊወሰድ አይገባም። መንፈስ ቅዱስ በእያንዳንዱ አማኝ ውስጥ ህይወት ውስጥ ለዘላለም ይኖራል። ዮሐንስ 14 ቁጥር 16 እስከ 17። ማጥመቅ አንደኛ ቆሮንቶስ 12 13። ጥምቀት ሲባል ብዙዎች የሚታያቸው የውሃ ምስል ወይም ልዩ የሆነ ኃይል መገለጥ ነው። ይህ ግን የመንፈስን የማጥመቅ ሥራ በትክክል አይገልጠው ጥምቀት የሚለው ቃል ከውሃ ጥምቀት የተለየ ነው። ይህም ለክርስቲያን በመጀመሪያ በእግዚአብሔር ዘንድ ቦታን፣ በሁለተኛ ደረጃ ኃይልን ይሰጠዋል። ብዙ ጊዜ ሰዎች በውሃ ጥምቀትና በመንፈስ ቅዱስ ሙላት መካከል ባለው ልዩነት ግር ይሰኛሉ። ሁለቱ የተለዩ የመንፈስ አገልግሎቶች ናቸው። ከመንፈስ ቅዱስ ጥምቀት መለያዎች ውስጥ የሚከተሉት ይገኙባቸዋል። አንደኛ የመንፈስ ቅዱስ ጥምቀት ያለምንም ልዩነት ለአማኝ ሁሉ የሚፈጸም ነው። ጳውሎስ ሥጋዊ ለሆነችው የቆሮንቶስ ቤተ ክርስቲያን ስጽፍ ነበር ሁሉም በመንፈስ ተጠምቀዋል ያለው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ከስጋዊነት ለመዳን ተጠመቁ ብሎ እንዳልመከራቸው ያስተውሉ። ሁለተኛ የመንፈስ ጥምቀት በመጀመሪያ የተከናወነው በበዓለ ሃምሳ ዕለት ነበር። ጌታ በሐዋርያ ሥራ ምዕራፍ 1 ቁጥር 5 ያሰፈረውን ቃል የተናገረው ገና ወደፊት መንፈስ ቅዱስ በመጀመሪያ በበዓለ ሃምሳ ዕለት እንደወረደ አስታውቋል። ስለዚህ የመንፈስ ጥምቀት ለአሁኑ ስፍራ ዘመን ስፍራ ዘመን ልዩ የሆነ ነገር ነው። ሶስተኛ አማኝ የሚጠመቀው አንዴ ብቻ ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ያለውና ድርጊቱ የተፈጸመበትን ጊዜ የሚያሳየው የግስ አይነት ኤርስት ጥምቀት የማይደገም መሆኑን ያሳያል። አራተኛ ጥምቀት አማኙን የብዙ ኃይል ምንጭ ከሆነው ክርስቶስ አካል ጋር ያዋህደዋል። ሮሜ ምዕራፍ 6 ቁጥር 1 እስከ 10። ይሁን እንጂ ከተለመደው ውጪ ለየት ባለ የህይወት ልምምድ አለመኖር በመንፈስ አለመጠመቅን አያመለክትም። በሌላ አባባል ይህ ከሆነማ አንድ ሰው አማኝ ቢሆንም በክርስቶስ አካል ውስጥ አልኖረም ማለት ይሆናል። ስጋውያኑ የቆሮንቶስ ክርስቲያኖች በመንፈስ ቅዱስ ተጠምቀው ነበር። የገላትያ ሰዎችም በመንፈስ ቅዱስ የተጠመቁ ሆነው ከእውነተኛ ወንጌል ዞር ብለው ነበር። ገላቲያ ምዕራፍ 1 ቁጥር 6፣ ምዕራፍ 3 ቁጥር 7። በልሳኔ ያልተናገሩ ብዙዎች ተጠምቀው ነበር። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13፣ ቁጥር 30። በመጠመቅ የሚገኘውን ይህን አዲስ ደረጃ ከነበረከቱ ለመለማመድ በመንፈስ ቅዱስ መሞላትን ይጠይቃል። ጥምቀት ለክርስትና እድገትና ልምምድ መሰረት ነውና። ማተም ኤፌሶን ምዕራፍ 4 ቁጥር 30 የአማኙ የዘላለም ደህንነት ዋስትና ትልቁ ማረጋገጫ አብ ማንኛውንም አማኝ በመንፈስ ቅዱስ ማተሙ ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ኤፌሶን ምዕራፍ 1 ቁጥር 13 ምዕራፍ 4 ቁጥር 30 ሁላችንም ታትመናል ወይም ስጋውያን የቆሮንቶስ ክርስቶ ክርስቲያኖችንም ጨምሮ ይህም የሚሆነው ባመንን ጊዜ ነው። ኤፌሶን ምዕራፍ 1 ቁጥር 13 ማተም የሚለው ሐሳብ ባለቤትነትን ስልጣንንና አልቃን ያካትት፣ ጠበቃን ያካትታል። እግዚአብሔር ስለታመን ስለታመን ንብረቱ ነን። እስከ ቤዛ ቀን ድረስ እንጠበቃለን። ከርሱ በላይ ኃይለኛ እስከ ሌለ ድረስ ስለ ማህተም የሚያስረዳን ጥሩ ምሳሌ የአደራ ደብዳቤ ነው። አንድ ያደራ ደብዳቤ ፖስታ ቤት ሲመዘገብ ይታተማል። ያ የታተመ ፖስታ ሲክ ልከፍቱ የሚችሉት ላኪው ወይም ተቀባዩ ብቻ ናቸው። በእኛ ሁኔታ እግዚአብሔር ላኪም ተቀባይም ነው። እሱ ብቻ ነው ማህተሙን ልከፍት የሚችል ወደ መንግስተ ሰማያትም ሊያስገባን ቃል ገብቷል። እንግዲህ ዘላለማዊ ደህንነት ባጭሩ ይህን ይመስላል። ኃጢአት በመስራት በተለይም ባንደበታችን እንዳሳዘንን ለቀረበው ወቀሳ መሰረት ነው። ኃጢአት በመስራት በተለይም ባንደበታችን እንዳናሳዝን ለቀረበው ወቀሳ መሰረት ነው። ስለ ዋስትና ተገቢ ግንዛቤ ማግኘት ለኃጢአት ፍርድ ከመገዛት ይጠብቃል። የመንፈስ ቅዱስ ስራ በክርስቲያኑ ህይወት ስጦታን ይለግሳል። የመንፈሳዊ ስጦታዎች ምንጭ፣ መንፈሳዊ ስጦታዎች በመንፈስ ቅዱስ ፈቃድ ይሰጡናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 እስከ 11። የመንፈሳዊ ስጦታዎች ትርጉም፣ መንፈሳዊ ስጦታ ለአገልግሎት ከእግዚአብሔር የሚሰጥ ነው። በመጀመሪያ ስጦታ ችሎታ መሆኑን ካወቅን ዛሬ በሰዎች አእምሮ መንፈሳዊ ስጦታን በማመልከት ካለው ግራ መጋባት በማስመልከት ካለው ግራ መጋባት እንድናለን። ብዙ ሰዎች መንፈሳዊ ስጦታ ጥቂት የታደሉ ሰዎች በቤተክርስቲያን ውስጥ የሚያገኙት ሹመት ነው ይላሉ። ይህ ትክክለኛ አባባል አይደለም። ለምሳሌ የመጋቢነት ስጦታ ብንመለከት መጋቢው ካለው ልምድና ስልጣን ጋር የተያዘ ነው ይሆናል። በትክክለኛ ትርጉሙ ካየነው ስጦታ በየትኛውም ቦታ የእረኛነት አገልግሎት የመስጠት ችሎታ ነው። ስጦታ በጂኦግራፊ ክልል ወይም በድርጅታዊ መዋቅር የሚወሰን አይደለም። ለምሳሌ ማስተማር በየትኛውም ክፍለ ዓለም በክፍል ውስጥና ውጪ ሊደረግ ይችላል። ማስተማር የእግዚአብሔርን እውነት የማስተላለፍ ችሎታ ነው። እንዲሁም ስጦታ የተለየ መስፈርት ወይም የተለየ የተለየ የእድሜ ክልል አገልግሎትን የሚጠይቅ አይደለም። የወጣቶች ስራ ወይም የጽሁፍ ችሎታ የሚባል ስጦታ የለም። እነዚህ ሁሉ መንፈሳዊ ስጦታን ጥቅም ለለማዋያ ከትምህርት ወይም ከልምድ የተገኙ ሙያዎች ወይም ተልእኮን በስራ መተርጎሚያዎች ሲሆኑ ስጦታዎች ግን ከእግዚአብሔር የተለገሱ ችሎታዎች ናቸው። መንፈሳዊ ስጦታዎችን ማከፋፈል። መንፈሳዊ ስጦታዎች መንፈስ ቅዱስ እንደ ፈቀደ የሚለግሱ የሚለገሱ መሆናቸውን ከዚህ በፊት ተመልክተናል። እያንዳንዱ ክርስቲያን ይብዛም ይነስ ስጦታዎች አሉት ወይም ይኖሩታል። አንደኛ ቆሮንቶስ፣ አንደኛ ጴጥሮስ ምዕራፍ 4 ቁጥር 10። ይህ ማለት ግን አንደማኝ ወይም ማህበረ ምዕመናን ስጦታዎች ሁሉ አሉት ማለት አይደለም። ከቅዱስ ቃሉ እንደታየው አንዳንድ አንድ ስጦታዎች ለቤተክርስቲያን መጀመር እንዲረዱ ብቻ የተሰጡ ናቸው። አዋሪያትና ነቢያት የክርስቶስን አካል ወይም ቤተ ክርስቲያንን ለመመስረት የተሰጡ ናቸው ይባላል። ኤፌሶን ምዕራፍ 2 ቁጥር 20 የመጀመሪያው የቤተ ክርስቲያን ትውልድ ከሁለተኛው ትውልድ ይልቅ ብዙ ድንቅ ነገሮችና ተአምራትን ተለማምዷል። ራውያን ምዕራፍ 2 ቁጥር 3 እስከ 4 ሌላው ቀርቶ የልሳን ስጦታ በቤተ ክርስቲያን የምሥረታ ዘመን የነበረ ከትንቢት ስጦታ ቀደም ብሎ የነበረ የቀረው አንደኛ ቆሮንቶስ 13:8 ይሁን እንጂ የመንፈስ ቅዱስ ስጦታ አንድ ጊዜም ቢሆን ለቤተክርስቲያን እስከተሰጠ ድረስ ለሁሉም ቤተ ክርስቲያናት ጥቅም እንደሰጠ ይቆጠራል። የስጦታዎች ዝርዝር፣ የልዩ ስጦታዎች ዝርዝር በሮሜ 12 ቁጥር 8 6 እስከ 8 በአንደኛ ቆሮንቶስ 12 8 እስከ 10 28 እስከ 30 እና በኤፌሶን 4 ቁጥር 11 ይገኛል በዝርዝሩም ውስጥ ሐዋርያነት፣ ትንቢት፣ ተአምራት፣ ፈውስ፣ ልሳን፣ ወንጌልን መስበክ፣ እረኛነት፣ መርዳት፣ ማስተማር፣ እምነት፣ ምክር፣ መናፍስትን መለየት፣ እውቀት፣ ምህረት፣ ቸረነት፣ ማስተዳደር ተጠቅሰዋል። ይህ ዝርዝር ሙሉ ነው ብንልም ምናልባት የተሟላ ሊሆን ላይሆንም ይችላል። በመጽሐፍ ቅዱስ ያልተጠቀሰ ስጦታ ቢሆን እንኳን በምንጩና በዓላማው የክርስቶስን አካል ለማነጽ የተሰጠ መሆን አለበት። ተፈጥሯዊ ችሎታን ከመንፈስ ቅዱስ ስጦታ መለየት ይገባናል። እነዚህ ስጦታዎች እንደ ሙዚቃ ሙያ፣ መንፈሳዊ ስጦታዎችን ለማከናወን ያገለግላሉ። መንፈሳዊ ስጦታን ማዳበር። መንፈስ ቅዱስ የመንፈሳዊ ስጦታዎች ምንጭ ቢሆንም፣ ስጦታውን በማዳበር ረገድ አማኙ ድርሻ አለ። መንፈሳዊ ስጦታን በብርቱ ተመኙ። አንደኛ ቆሮንቶስ 12:31 የሚለው ጥቅስ የተሻለውን ስጦታ ለማግኘት የመጣጣር ድርሻ እንዳለብን ያሳያል። ለምሳሌ የመርዳት ስጦታ ራስን በመግዛት ሊዳብር እንደሚችል ይታወቃል። የሌሎችን አገልግሎት በመጠቀምም ስጦታዎችን ማዳበር እንችላለን። ሮሜ ምዕራፍ 1 ቁጥር 11 ጳውሎስ ስጦታን እለግሳለው ሳይል በአገልግሎቱ አማካኝነት መንፈሳዊ ስጦታዎችን ለሌሎች እንደሚያካፍል ይናገራል። ስጦታ ያላቸው ሌሎች ሲያገለግሉ ሰዎች ይታነጻሉ። የታነጹትም በተራቸው ያገለግላሉ። እነዚህም ሊያንጿቸው የሚችሉትን ያገለግላሉ ወዘተ። ይህ የማይቋረጥ ውህደት ይሆናል። በዚህ መንገድ ነው የክርስቶስ አካል በብዛትም በአይነትም ሊያድግ የሚችለው። ስጦታን ማወቅ። አንድ ሰው ስጦታን እንዴት ሊያውቅ ይችላል? ይህን በተመለከተ ሶስት ሀሳቦች አሉ። አንደኛው ያሉትን መንፈሳዊ ስጦታዎች ማወቅ ነው። ለምሳሌ ምሕረትን ማድረግ መንፈሳዊ ስጦታ መሆኑን የማያውቅ ሰው ይኖር ይሆናል። ይህ ግን ብዙዎች ሊጠቀሙበት የሚቻላቸው ስጦታ ነው። ስለዚህ በህይወቱ ያለውን ስጦታ ወደ ብርሃንና ወደ ጥቅም ሊያመጣው ይችላልና የእግዚአብሔርን ችሎታና እቅድ አይወስኑት። ሁለተኛ ማንኛውንም ነገር ለጌታ ለማድረግ ፈቃደኛ ይሆኑ። ብዙ ክርስቲያኖች በቤተ ክርስቲያን ያላቸውን የዘወትር ስራ ችላ ስለሚሉ ስጦታቸውን ሁሉ ለመጠቀም አይችሉ። ሶስተኛ ባንድ ስጦታ መጠቀም ሌላውን ለማግኘት ይረዳልና ንቁ ይሁኑ። በአዲስ ጌዳን ፊልጶስን በመጀመሪያ ስናየው የመርዳት ስጦታ ነበረው። ሐዋርያ ሥራ ምዕራፍ 6 ቁጥር 5። በዚህ ታማኝ ስለነበር እግዚአብሔር ወንጌልን የመስበክ ስጦታ ጨመረለት። ሐዋርያ ሥራ ምዕራፍ 8 ቁጥር 5። ያለንን በታማኝነት ከተጠቀምንበት ሰፊ እድልና አብሮት የሚሄድ ስጦታ ይጨመረልናል። ይህ ከምዕራፍ አራት የቀጠለ ሶስተኛው ክፍል ነው። መንፈስ ቅዱስ ይሞላል። ከየዕለቱ ጠቃሚ ክርስቲያናዊ ልምምዳችን በመነሳት የመንፈስ ቅዱስ ሙላት ያለ ጥርጥር የዚህ ትምህርት ዋና ክፍል ነው እንላለን። ይህ ለእውነተኛ መንፈሳዊነት ለእድገትና ብስለት መነሻው ነው። የመንፈስ ቅዱስ ሙላት ምንድን ነው? የመንፈስ ሙላት ትክክለኛ ትርጉም በኤፌሶን ምዕራፍ 5 ቁጥር 18 መንፈስ ይሙላባችሁ፣ እንጂ በወይን ጠጅ አትስከሩ፣ ይህ መባከን ነውና በሚለው ጥቅስ ውስጥ ይገኛል። በስካርና በመንፈስ ቅዱስ ሙላት መካከል ያለው ንጽጽር መሰረታዊ ፍንጭ ይሰጣል። ይኸው ቁጥጥር የሚለው ነው። ሰካራምና መንፈሳዊ ሰው ሁለቱም በቁጥጥር ስር የዋሉ ሲሆኑ፣ ይህም በመጠጥ ወይም በመንፈስ ቅዱስ ቁጥጥር ስር ናቸው ማለት ነው። ሁለቱም ከባህሪያቸው ውጪ የሆኑ ተግባራት ይፈጽማሉ። ጉዳዩን በሌላ አቅጣጫ ስንመለከተው ሁለቱም ራሳቸውን መቆጣጠር ባለመቻል ለመጠጥ ወይም ለመንፈስ ቅዱስ ተገዥ ሆነዋል ማለት ነው። ይሁን እንጂ በመንፈስ የተሞላ ሰው እንደ ሰካራሙ ግልፍተኛ፣ ወይም ወፈፌ ሳይሆን በመንፈስ ቅዱስ የሚገዛና የሚመራ ይሆናል። ደግሞም ተሞሉ የሚለው ቃል ትእዛዝ እንጂ የምርጫ ጉዳይ እንዳልሆነ ያስተውሉ። አማኞች ሁሉ ያለ አንዳች ልዩነት መሞላት አለባቸው። በመንፈስ መሞላት ለጥቂት የተመረጡ ሰዎች ብቻ ሳይሆን ለጤናማ የክርስቲያናዊ ሕይወት ሁሉ እጅግ አስፈላጊ ነው። አንድ ሰው በምን ያህል ጊዜ ልዩነት ነው በመንፈስ መሞላት ያለበት? በኤፌሶን ምዕራፍ 5 ቁጥር 18 ላይ ያለውና ተሞሉ የሚለው ግስ ጥያቄውን ይመልስልናል። ግሱ የአሁን ጊዜ መሆኑ የሚያመለክተው መሞላት በተደጋጋሚ ሊለማመዱት የሚገባ ጉዳይ መሆኑን ነው። ስለዚህም ሳታቋርጡ ተሞሉ በማለት ቢተረጎም የሚሻል ይሆናል። በሌላ አነጋገር አንድ ክርስቲያን ይሞላ አሁንም፣ የሚሞላ ደግሞ የሚሞላ ይሆናል። ይህ ልምምድ በቤተ ክርስቲያን የመጀመሪያዎቹ ወራት በሐዋርያ ዘንድ ታይቷል። በባለ አምሳ ዕለት ተሞልተው ነበር፣ ሐዋርያ ሥራ ምዕራፍ 2 ቁጥር 4። ከጥቂት ጊዜ በኋላ እነዚሁ ሰዎች ሲጸልዩ አሁንም ተሞሉ። ሐዋርያት ሥራ ምዕራፍ 4 ቁጥር 31። ሐዋርያት ለሁለተኛ ጊዜ የተሞሉት በህይወታቸው ኃጢአት ስለተገኘ ሳይሆን ያኔ ለገጠማቸው አዲስ ሁኔታ ለመመስከር ድፍረት እንዲያገኙ አዲስም ችግር ድፍረት እንዲያገኙ አዲስም ችግር ስለገጠማቸው እንዳይናገሩ በሽማግሌዎች ስለተከለከሉ መሆኑን ማስተዋል ያስፈልጋል። ባጭሩ በተደጋጋሚ መሞላት አስፈላጊ ነው። ምክንያቱም በመንፈስ ቁጥጥር ስር ሊውሉ የሚገባቸው ያልታሰቡ የህይወት ገጠመኞች ይኖራሉና አንድ ክርስቲያን በሚሰራው ኃጢአት መጠን ከራስ ወዳድነት የተነሳ የመንፈስ መቆጣጠር እየከዳው እንዳይሄድ በተደጋጋሚ መሞላት የግድ ያስፈልገዋል። ለመሞላት የሚያስፈልጉ ቅድመ ሁኔታዎች ምንድን ናቸው? ብዙ ክርስቲያኖች መሞላት በጸሎት ወይም በመናዘዝ ብዛት የሚገኝ ይመስላቸዋል። ነገር ግን አዲስ ኪዳን ወይም ውስጥ አማኞች ከበዓለ ሃምሳ በኋላ ለመንፈስ ቅዱስ ሙላት ጸልየዋል የሚል ምሳሌ አናገኝም። ለዚህ ትንሽ ቀረብ የሚለው ጳውሎስ ለኤፌሶን አማኞች መጸለዩ ሲሆን በኤፌሶን ምዕራፍ 1 ቁጥር 17። ይህም ቢሆን ለመሞላት የተደረገ ጸሎት አልነበረም። ምንም እንኳን ለመንፈስ ቅዱስ ሙላት በጸሎት ጊዜ ማሳለፍ ወይም መቃተት አያሻም ብንል መፈጸም ያለባቸው ሁኔታዎች ግን አሉ። በመንፈስ መሞላት በቁጥጥር ስር መዋል ማለት ከሆነ ራስን ለእግዚአብሔር አሳልፎ መስጠትንና ለእርሱ መገዛትን ይጠይቃል። ስለዚህ ቅድመ ሁኔታው ራስን ለመሥዋዕትነት ማዘጋጀት ነው። ይህም አንድ ሰው ራሱን ለእግዚአብሔር አሳልፎ ለመስጠትና ለፈቃዱ ለመገዛት ፈቃደኛ መሆን አለበት። ምንም እንኳን ራስን ለመስጠት በመጀመሪያ ቃል ኪዳን የተገባው በአንድ ችግር የተነሳ ቢሆን ይህ አንድን ነገር ለማድረግ ወይም ላለማድረግ ከሚወሰድ ውሳኔ የተለየ ነው። ራስን መስጠት ሕይወትን የሚመራት ማን ነው ለሚለው ጥያቄ ፍጹም የሆነ መልስ ማግኘት ነው። ቢሆንም ሁሌ ራስን ለእግዚአብሔር መስጠትና ፈቃዱን መፈጸምን ይጠይቃል። ጥያቄዎች ሲነሱም ትክክለኛ ውውሳኔ እንድናደርግ መንፈስ ቅዱስ ይመራናል። ሮሜ ምዕራፍ 8 ቁጥር 14። ይህን የሚፈጽምልን ከእርሱ ጋር ካለን ቅርበት የተነሳ በመሆኑ ምን ማድረግ እንዳለብን ልነግረን አያመነታም። ራሱን የሰጠ ሰው የእግዚአብሔርን ፈቃድ መፈጸም ወይም አለመፈጸም የሚል ክርክር አይገጥምም። ከዚያ ይልቅ አድር አደርገው ዘንድ የእግዚአብሔር ፈቃድ ምንድን ነው በማለት ራሱን ይጠይቃል ሁለተኛ በመንፈስ መሞላት መንፈስን አለማሳዘንን ይጨምራል ኤፌሶን ምዕራፍ 4 ቁጥር 30 መንፈስን የሚያሳዝነው ምንድን ነው? መልሱ ኃጢአት በተለይም የአንደበት ኃጢአት ነው በጥቅሱ ውስጥ ከአፋችሁ ክፉ ነገር አይወጣ ስል ደጋግሞ ተናግሯል ሶስተኛ በመንፈስ የተሞላ ህይወት የመታመን ህይወት ነው። ገላቲያ ምራፍ 5 ቁጥር 16 ለምሳሌ መራመድን ብንመለከት የማያቋርጥ የመታመን ድርጊት ነው። አንድ እግራችንን አንስተን ከሌላኛው ፊት በማስቀደም ነው ጉዞ የምንጀምረው፣ ሌላው እግር ሙሉ ክብደታችንን እንደሚሸከምልን በመተማመን እያንዳንዱም እግር ሌላው በሚንቀሳቀስበት ጊዜ በየተራ ድጋፍ ይሆናል። እግሮቻችንን እስካልተማመንባቸው ድረስ ባለንበት ቆመን እንቀራለን። ወደ ፊት መራመድ የሚቻለው በእምነት ብቻ ነው። የክርስትና ህይወትም እንደዚሁ ነው። እድገት የሚኖረን በመንፈስ ቅዱስ ስንታመንና ሙሉ በሙሉ እንዲቆጣጠረን ስንፈቅድለት ነው። በመንፈስ መሞላት በመንፈስ ቁጥጥር ስር መሆን ማለት ሲሆን ህይወትን ለርሱ ማስገዛት ኃጢአትን ማስወገድና በእርሱ ኃይል ላለማቋረጥ መታመን ነው። ጸሎትና ቁርጥ ውሳኔ እነዚህን ሁኔታዎች ላለማሟላት ያግዙ ይሆናል። ሁለቱ እንደተሟሉ የመንፈስ ቁጥጥር ወዲያው ስለሚተካ መሞላትን መለማመድ ይቻላል። የመሞላት ውጤቶች ምንድናቸው? በመንፈስ የተሞላ ሕይወት ቢያንስ አራት ውጤቶች ወይም በመንፈስ የመሞላት ማስረጃዎች ይታዩበታል። የመጀመሪያው ከመንፈስ ፍሬዎች አንዱ ሲሆን ያውም ክርስቶስን መምሰል ነው። ይህ ጉዳይ ከመንፈስ ሙላት ጋር ተያይዞ በገላትያ አምስት ላይ ይገኛል። ሁለተኛው አምልኮና ውዳሴ ሲሆን ስለ ሙላት ዋናው ከሆነው ጥቅስ በኋላ ኤፌሶን ምዕራፍ 5 ቁጥር 18 የመሞላት ውጤት የሆኑት ዝማሬና ምስጋና ይከተላሉ። ሦስተኛው ታዛዥነት ነው። ኤፌሶን ምዕራፍ 5 ቁጥር 21 በመንፈስ ቁጥጥር ስር መሆን በባልና ምስት፣ በወላጅና በልጆች፣ በአሰሪና ሰራተኛ መካከል ያለውን ግንኙነት ሁሉ ሰላማዊ ያደርገዋል። ይህን ጤናማ ግንኙነት የሚያናጋ ነገር ቢኖር በራስ መገዛት ነው። አራተኛው የመሞላት ውጤት ለጌታ አገልግሎት መስጠት ነው። ምን አይነት አገልግሎት? አጠቃላይ መልሱ በመንፈስ ኃይል የመንፈስ ስጦታዎችን በመጠቀም የሚታይ አገልግሎት የሚል ይሆናል። በተለይ ግን በመንፈስ የመሞላት ውጤት ብዙዎችን ለደህንነት ወደ ጌታ ማቅረብ ይሆናል። በሐዋርያ ሥራ እንዳይ ነው። ሰዎች በመንፈስ ቅዱስ ሲሞሉ የተረጋገጠው ጉዳይም ይህ ነው። አዋርያ ሥራ ምዕራፍ 2 ቁጥር 4ን ከ2 ቁጥር 41 ጋር ምዕራፍ 4 ቁጥር 8 ንና 31ን ከምዕራፍ 5 ቁጥር 14 ጋር ምዕራፍ 6 ቁጥር 3ን ከ6 7 ና ከ11 24 ጋር እያነጻጸሩ ይመልከቱ። ለመሆኑ በመንፈስ ተሞልታችኋል ማለት ይቻላል? የጉባኤው መሪ በመንፈስ ተሞላን የምትሉ ውስጥ እጃችሁን አንሱ የሚልበት ስብሰባ ተካፍለው ከሆነ፣ ምናልባት ብዙዎች እጃቸውን ለማንሳት ሲያመነቱ ተመልክተው ይሆናል። አንዳንድ የተናጋሪው ሰዎች በመንፈስ ቅዱስ ለመሞላት ፈቃደኛ እንዲሆኑ ከዚያም ተነስተው በመንፈስ ቅዱስ መሞላታቸውን እንዲያሳውቁ ግፊት ያደርጋል። የትኛው ነው ትክክል? የብዙዎች ወደ ኋላ ማለት ወይስ የአንዳንዶች ድፍረት? ሁለቱም እንደ ሁኔታው ልክ ሊሆኑ ይችላሉ። በአንድ በኩል አንድ ሰው ራሱን ለመንፈስ ቁጥጥር አሳልፎ ሲሰጥ መንፈስ ይሞላዋል። በሌላ በኩል ማንም ሙሉ በሙሉ በመንፈስ ቁጥጥር ስር ያልዋለ መሆኑንና ሁልጊዜም በሕይወቱ ውስጥ በመንፈስ ቁጥጥር ስል ልውሉ የሚገባቸው ተጨማሪ ነገሮች መኖራቸውን መገንዘቡ አንድን ሰው ጥርጣሬ ላይ ይጥለዋል። ስለዚህ አንድ ሰው በመንፈስ ቅዱስ እንደተሞላ ተሞላ ቢያውቅም፣ ነገ ደግሞ ተጨማሪ መሞላት እንደሚያሻው ይገነዘባል። መንፈስ ቅዱስ ያስተምራል። ጌታ ከመሰቀሉ በፊት ለደቃ መዛሙርቱ ከሰጣቸው የመጨረሻ ተስፋዎች አንዱ ያኔ ሊገነዘቧቸው የማይቻላቸውን ብዙ ነገሮች በኋላ መንፈስ ቅዱስ እንዲያስተምራቸው የሚያረጋግጥ ነበር። ዮሐንስ ምዕራፍ 16 ቁጥር 12 እስከ 15። ይህ እውነትን ሁሉ የሚያቅፍ የመንፈስ አገልግሎት ስለ ክርስቶስ መገለጥ ያስተምራል። እንደ ግሪቱ እንደ ግሪኩ ጥቅስ ከሆነ ማለት ነው። ጴጥሮስ በባለ አምሳ ዓለት የኢየሱስን ጌትነትና መስህነት መረዳቱ መንፈስ ቅዱስ ይህን እውነት እንዳስተማረው ያመለክታል አዋርያ ሥራ ምዕራፍ ሁለት ቁጥር ሰላሳ ስድስት በአሁኑ ጊዜ ስለ ኢየሱስ ክርስቶስ ያለን መረጃ ሁሉ ከመጽሐፍ ቅዱስ ስለ ሆነ በቃሉ ውስጥ ያለውን ምስጢር መንፈስ ቅዱስ ላማኙ ይገልጥለታል ይህ ትንቢትንም ወደፊት የሚሆነውን ነገር የሚያጠቃልል ነው። እንዴት ነው መንፈስ ቅዱስን የሚያስተምራቸው? መንፈስ ቅዱስ አማኞችን የሚያስተምራቸው ብዙውን ጊዜ የማስተማር ስጦታ ባላቸው አማኞች ይጠቀማል። ይህም በተለያዩ የማስተማር ዘዴዎች በማገልገል የሚከናወን ሲሆን ሊሆን ይችላል። በሌላ አነጋገር መንፈስ ቅዱስ ሰውን ለማስተማር በቃል ወይም በየትኛውም የቤተ ክርስቲያን ዘመን በተጻፈ ጽሑፍ ይጠቀማል። ዮሐንስ በአንደኛ ዮሐንስ ምዕራፍ 2 ቁጥር 27 የገለጠው የሰው አስተማሪነት አስፈላጊ አለመሆኑን ሳይሆን ያን ጊዜ በመካከላቸው ስለነበሩት ጸረ ክርስቶሶች ቀደም ሲል ካስተማራቸው እውነት ሌላ ማንም እንደማይነግራቸውና መንፈስ ቅዱስ ብቻ እውነቱን በቀጥታ እንደሚያረጋግጥላቸው ነበር። መንፈስ ቅዱስ ይመራል። በሮሜ ምዕራፍ 8 ቁጥር 14 የተገለጠውና የመንፈስ ቅዱስ አንዱ ተግባር አማኞችን መምራት ሲሆን ይህም በሐዋርያ ሥራ ውስጥ በሚገባ ተብራርቷል። ሐዋርያ ሥራ ምዕራፍ 8 ቁጥር 29፣ ምዕራፍ 10 ቁጥር 19 እስከ 20፣ ምዕራፍ 13 ቁጥር 2 ምራፍ አራት ቁጥር አስራ ምራፍ ኦኬ ቁጥር አስራ ሶስት ቁጥር አራት ምራፍ አስራ ስድስት ቁጥር ስድስት እስከ ሰባት ምራፍ ሀያ ቁጥር ሀያ ሁለት እስከ ሀያ ሶስት መንፈስ ቅዱስ ከእግዚአብሔር ቃል ውጪ በሆነ ሁኔታ በፍጹም አይመራ። ቃሉ ነው መሰረቱ። እግዚአብሔር እንዴት እንደሚመራን የሚነግረንም መጽሐፍ ቅዱስ ነው። መንፈስ ቅዱስ በተለያዩ ሁኔታዎች ይጠቀም ወይም አይጠቀም ይሆናል። ያም ሆነ የእግዚአብሔርን ፈቃድ ማወቅ መንፈስ ቅዱስ የምናደርገውን ይመራን ዘንድ ከጌታ ጋር በቅርብ በመሆን መጓዝ ማለት ነው። መንፈስ ቅዱስ መተማመኛ ይሰጣል። መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ያረጋግጥልናል። ሮሜ ምዕራፍ 8 ቁጥር 16። ይህም ከኢየሱስ ክርስቶስ ጋር የእግዚአብሔር ወራሾች ያደርገናል። የክርስቲያን እምነት ማጠናከሪያ ያለ ጥርጥር እግዚአብሔር አንድን ሰው ለመዳን ከጊዜ ወደ ጊዜ የሚፈጽማቸውን ነገሮች ከማስተዋል ነው። ስለዚህ የመንፈስ ቅዱስ ማስተማመኛ ማስተማርን ይጨምራል። ለምሳሌ በመንፈስ ስለመተማመን ስለመታተም፣ እና መንፈስ የደህንነታችን ፍጻሜ መያዣ እንደሆነ እየተረዳን ስንሄድ እምነታችን ጸና ይሆናል። እንዲሁም ያው ከሆነ ከኢየሱስ ክርስቶስ ጋር አካል ጋር አንድ መሆናችንን ያለ ጥርጥር እንረዳለን። ይጸልያል። መንፈስ ቅዱስ በጸሎታችን ውስጥ በሁለት መንገድ ይሳተፋል። በመጀመሪያ ወደ እግዚአብሔር የምናቀርባቸው ልመናዎች እንደ ፈቃዱ መጠን ይሆን ዘንድ ይመራናል፣ ያሳየናል ኤፌሶን ምዕራፍ 6 ቁጥር 19 ሁለተኛ በማይናገር መቃተት፣ ሮሜ ምዕራፍ 8 ቁጥር 26 ስለኛ ይጸልያል። ውጤቱ ግልጥ ባይሆንም የጸሎቱ እውነተኛነት ግን የታመነ ነው። መንፈስ ይረዳናል ይላል ጥቅሱ። ይህም በምናደርገው ጸሎት ከኛ ጋር ይለምናል ማለት ነው። መቃተት አለመናገርን ስለሚያመለክት ለመግለጥ ያስቸግራል። ነገር ግን እንደ እግዚአብሔር ፈቃድ የሆነ ጸሎት የሚቀርብበት አንዱ መንገድ ነው። የመንፈስ ቅዱስ የወደፊት ስራ በፍዳው ዘመን። የቤተ ክርስቲያን ከፍዳ ዘመን በፊት ትነጠቃለች የሚለውን አመለካከት ስንቀበል በእግዚአብሔር መቅደስ ማለት በቤተ ክርስቲያን ውስጥ ያደረገው ያደረው መንፈስ ቅዱስ ይገለላል ማለት ነው። ይህ ማለት ግን ሥራውን ያቋርጣል ማለት አይደለም። እነዚያ የፍዳ ቀናት የሚድኑ እልፍ አላፋት ሰዎች ይኖራሉ። ራእይ ምዕራፍ 7 ቁጥር 14። ደግሞ መወለድን የሚያገኙት በመንፈስ ቅዱስ በኩል ይሆናል። በፍዳው ዘመን መጨረሻ በሕይወት የሚገኙ እስራኤላውያን አዳኛቸውን የሚያውቁት በመንፈስ ቅዱስ አገልግሎት ነው። ዘካሪያስ ምዕራፍ 12 ቁጥር 10። መንፈስ ቅዱስ በዚያን ዘመን በሚኖሩ አማኞች መካከል ስለሚያከናውነው ተግባር በግልጽ የተጠቀሰው ጥቂት ነው። የአገልግሎቱ ልክ በብሉይ ኪዳን ዘመን የነበረውን ከመሰለ ለሰዎች ልዩ የአገልግሎት ኃይል ለመስጠት ያድርባቸው ይሆናል። ዩኤል ሁለት በሐዋርያ ሥራ ሁለት ይጠቀስ እንጂ በበዓለ ሃምሳ ዕለት ሙሉ በሙሉ እንዳልተፈጸመ ይታወቃል። ስለሆነም ፍጻሜው የፍዳ ዘመን ይጠበቃል። ምክንያቱም ጥቅሱ የመንፈስ ቅዱስን መፍሰስ ከፀሐይ ወደ ጨለማ ከጨረቃም ወደ ደም መለወጥ ጋር ያያይዘዋል። እነዚህ ድርጊቶች ደግሞ በፍዳው ዘመን ማብቂያና ልክ ከክርስቶስ ዳግም ምጻት በፊት ይከናወናሉ። ማቴዎስ ምዕራፍ 24 ቁጥር 29 እስከ 30 በተጨማሪም ራእይ ምዕራፍ 11 ቁጥር 3 እስከ 4 ላይ የተጠቀሱት የሁለቱ ምስክሮች አገልግሎት በፍዳ ዘመን ከሚኖረው የመንፈስ ቅዱስ ኃይል ጋር የሚዛመድ መሆኑን ያስተውሉ። ዘካርያስ ምዕራፍ 4 ቁጥር 6። በሺህ ዓመቱ አገዛዝ በሺህ ዓመት መንግሥት ዘመን እስራኤል እንደምትድንና መንፈስም በሕዝቦቿ ሕይወት እንደሚኖር በአዲስ ቃል ኪዳን ተስፋ ተሰጥቷታል። ኤርምያስ ምዕራፍ 31 ቁጥር 31-34 ኤዝቅኤል ምዕራፍ 36 ቁጥር 27። በዚያን ጊዜ በንጉሱ በክርስቶስ ላይም መንፈስ ቅዱስ በሙላት እንዲኖርበት ተረጋግጧል። ኢሳይያስ ምዕራፍ 11 ቁጥር 2 እስከ 3። ያኔ ከአዳም ጀምሮ ያልታየ የእግዚአብሔር ኃይልና ልውና ይሰፍና። ምንም እንኳን የዚያን ጊዜ የመንፈስ ቅዱስ ሥራ የተብራራ ባይሆን አገልግሎቱ ከሌሎች አካላት ጋር በስፋት መገለጡ ይቀጥላል።